እንኳን ከዘመን ዘመን አሸጋገራችሁ መልካም አዲስ አመት የተወደዳችሁ የዲደብሊው ዶቸ በለ ቤተሰቦች ሰሞኑን በማህበራዊ መገናኛ ብዙሃን ተከታታዮች በርካታ አስተያየቶች ከተሰጡባቸው ርዕሶች መካከል የአዲስ አመት መልካም ምኞት መግለጫ ና የኑሮ ውድነት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ የአዲስ አመት ምኞት መግለጫና አስታከው በአማራ ና በትግራይ ክልል ፖለቲከኞች መካከል ያለውን ቅሬታ ሁኔታ በጠረጴዛ ዙሪያ መፍትሄ ለመስጠት ዝግጁ መሆናቸውን መናገራቸውን በተመለከተ፣ እንዲሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በሀገር ውስጥና በተለያዩ የዓለም ክፍሎች የሚገኙ ምዕመናን በቤተክርስቲያኒቱ የሚደርሰውን ግፍና ሰቆቃ እንዲቆም ለመጠየቅ ሰላማዊ ሰልፍ መጥራታቸው የተሰኙ ርዕሶች ይገኙበታል። በቅድሚያ ዲደብሊዎች ዶ ቸበሌዎች እያላችሁ የአዲስ ዓመት መልካም ምኞት መግለጫ ላስተላለፋችውን ተከታታዮቻችን ሁሉ እናመሰግናለን። እኛም መልካም አዲስ ዓመት፣ ዘመኑ የጤና የሰላምና የፍቅር እንዲሆን እንመኛለን። ጋሻው አድማሱ የተባሉ አድማጫችን በአዲስ ዓመት የንግድና ኢንዱስትሪ ሚኒስቴር ወደ ዋጋ ግሽበት ሚኒስቴር፣ በሌላ በኩል የትምህርት ሚኒስቴርም ወደ ብስባሽ ሚኒስቴር ቢቀየር ይሻላል፣ መልካም አዲስ አመት ብለዋል። አልሚ ዋጋ የተባሉ ደግሞ በዓሉ በዓል አይመስልም የኑሮ ውድነቱ እጅግ በጣም ጨምረዋል ብለዋል። ሚኒሊክ ዳግማዊ በበኩላቸው ለሁላችሁም የዲ ደብሊው አዘጋጆች እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱ ዓመት ለሀገራችንና ለሕዝቦቿ ሁሉ የሰላምና የጤና የመፈቃቀርና የመተሳሰብ ብሎም ዘረኞች የሚጠፉበትና ያለ ልዩነት የነበረን የኢትዮጵያዊነት እሴቶች የሚመለሱበት ሰላም የምናገኝበት ዓመት ያድርግልን ሲሉ በምስጋና አስተየታቸውን ቋጭተዋል። በቃ እኔ ምንም ሳልገዛ በተለመደው መልኩ የዕለት ተዕለት ኑሮዬን በመኖር በዓሉን ለማሳለፍ ወስኛለሁ። ኑሮው ከበደኛ ያሉን ደግሞ ላስታውስሽ ታከለ ፈቃደ ናቸው። አንድነት ታደሰ ደግሞ ይጠይቃሉ። እኛ እኮ በዓመት ሶስት ጊዜ ብቻ ነው የምንጠግበው እሱም በዘመን መለወጫ፣ በገና እንዲሁም በፋሲካ ዕለት ነው ያለው ማን ነው መልስ አስቀምጠዋል። ስብሐት ገብረ እግዚአብሔር እያዩ አማረ ተበጀ ደግሞ በዓሉን አስበነው እንውላለን ይላሉ። ከሽንኩርት አቅም ሰላሳ ብር በገባበት ጊዜ በፌስታ ማሳለፍ ዘበት ነው። ይህም ይሁን አሁን የናፈቀን ሀገራችን ሰላም የምትሆንበት ጊዜ ነው። እናንተን እናመሰግናለን። በቅርቡ ጥቁር መነጥር መፋቂያ ካፖርታ መግዛታቸውን ጠቆም ያደረጉን የፌስቡክ ተከታታይ አሸናፊ በትረ ያስቀመጡት አስተያየት ፈገግ ያሰኛል። ደሞ የምን አዲስ ዓመት ያሉም ይመስላል። እንዲህ አሉ በጥያቄ የኩራት ቀን ካከበርኩ አይበቃኝም። በኩራት ቀን ምክንያት ዋጋ የጨመሩ እቃዎች ጥቁር መነጽር፣ ካፖርታ፣ መፋቂያ የእጅ ሰዓት ወዘተ ሲሆን ሕብረተሰቡ በዋጋ ግሽበቱ ተማሯል። ሌላው የፌስቡክ ተከታታይ በበኩላቸው የኩራት ቀን በየአመቱ ጳጉሜ አራት ቢከበር ኮርቶ ለማያውቅ የኔቢጤ አይነት በአመት ቢያንስ አንዴ ለመኩራት ጥሩ አጋጣሚ ይፈጥረለታል ብለዋል። አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ሆነው አስተያየታቸውን በፌስቡክ ያጋሩን ውሽንፍር ውሽንፍር የተባሉ ተከታታይ፣ በመጀመሪያ ሁላችንንም በሰላም ለአዲስ ዓመት ላደረሰን አምላክ ምስጋና ይድረሰው እያልኩኝ እኔ ባለውበት አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት ውስጥ ያሉ ነጋዴዎች ዋጋ ለመጨመር ተማክረው የዛኑ ቀን ማታ ገበያ በእሳት ቃጠሎ ወድሟል። የሚገርመው ዛሬ አንድ ኪሎ ሽንኩርት 17 ብር መሸጡ ገርሞ ይሆናል ይህ ነገር እውነት ይሁን ሐሰት እስቲ ያጣሩ ብለዋል። ከአቃቂ መልስ የሚሰጠን እንደምናገኝ ተስፋለን። ዲደብሊዎች እንኳን አብሮ አደረሰን ሲሉ መልስ ያስቀመጡልን ተዘራ መኩሪያ፣ ምን ዋጋ አለው ድሮ ሽንኩርት ሲልጡት ነበር የሚያስለቅሰው፣ አሁን አሁን ደግሞ ሲገዙት ማስለቀስ ጀምረዋል። ብለዋል አዋሽ ገዳሙ የተባሉ የዲደብሊው ተከታታይ በበኩላቸው ሁሉም አዲሱ ዓመት የሰላም እንዲሆን ይመኛል። ጥሩ ነው ግን የተንኮል፣ የመቀኝነት፣ የማስመሰል ውሸቶች ለስልጣን ሲባል በውሸት የማጣላት ፖለቲካ ካልቆመ ሰላም በምኞት ይመጣል ተብሎ አይታሰብም ብለዋል። የህዝባዊ ወያኔ ሐርነት ትግራይ ህወሀትና የአማራ ዴሞክራሲያዊ ፓርቲ የአዴፓ ቅራኔን በተመለከተ በአዲሱ ዓመት ችግሮቻችንን በጠረጴዛ ዙሪያ ተቀምጠን ተወያይተንና ተግባብተን ለመፍታት ዝግጁ ነን፣ ከህወሀት ወገንም ተመሳሳይ ፍላጎት ይኖራል ብለን እናምናለን ሲሉ የአዲስ ዓመት መልካም ምኞት መግለጫቸውን አስታከው የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ መናገራቸውን አስመልክቶ መኳንንት ዝናው ዋው! በጣም ደስ የሚል ዜና ነው። መልካም አዲስ ዓመት እንዲሆን እመኛለሁ። በተለይ የአማራ መስተዳደር በአዲሱ ዘመን ይህንን መልእክት ስላስተላለፈው በጣም ደስ ብሎኛል። ለትግራይ እንዲሁም ለአማራ ህዝብ የሰላም የብልጽግና እና የአብሮነት ዘመን እንዲሆን እመኛለሁ። መልካም አዲስ ዓመት ይሁንልን፣ ብለዋል ዳአሮና ሻፋ የተባሉ አድማጭ በበኩላቸው ኢትዮጵያ እድል ፋንታዋ በሶስቱ ወጠምሻ ብሔሮች እጅ ነው ያለው። እነዚህ ወጠምሻ ብሔሮች ከተስማሙ እንኳን የኢትዮጵያ ሰላም የአፍጋኒስታን ሰላምንም መጠበቅ ይችላሉ። እነዚህ ሶስት ግዙፍ ብሔሮች አነስ አነስ ያሉ ብሔሮችን በሰላም እንዳይኖሩ እነሱ በተቧቀሱ በተናከሱ በተራገጡ ቁጥር አናሳዎቹ እየተጎዱ ነው። ስለሆነም ከሶስት ሺህ ዓመታት በላይ አብሮ የኖረ የተዋለደ እድሩ እቁቡ፣ አንድ የሆነ ህዝብ ምን አደረገ? ኢትዮጵያ ሰፊ ነች። የተፈጥሮ ሀብቷ እንኳን ለኢትዮጵያውያን፣ ለአፍሪቃውያን ይበቃል። ሁሉም ክልሎች ሀብታም ናቸው። ስለሆነም ሰላማችን ይመለስልን፣ እንኖርበት። ቁማር አትጫወቱብን። ይህ ህዝብ ለሶስት ቀን የምትሆን ጥራጥሬ የሌለው ነው የሚበዛው ህጻናት፣ ህመምተኛ፣ ሽማግሌ ይህ ሁሉ ሰላም ይፈልጋል። ብአዴንና ህወሀት እነሆ እልህ ተያይዛችሁ ይኸው ጦሱ ለሌላው ተረፈ። ወይ ተፋቱ ወይ ተፋቀሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተቋማት የጠሩትን ሰላማዊ ሰልፍ ተከትሎ በአውሮፓና ሰሜን አሜሪካ መስከረም አራት ተመሳሳይ ሰልፍ ሊያካሂዱ መሆኑ ተሰምቷል። ባለፈው ማክሰኞ አዲስ አበባ ላይ በተሰጠው መግለጫ ሰላማዊ ሰልፉ በቤተክርስቲያኒቱ የሚደርሰውን ግፍና ሰቆቃ እንዲቆም ለመጠየቅ ነው ተብሏል። ይህንኑ በተመለከተ በርካታ የዲደብሊው ተከታታዮች አስተያየታቸውን አስቀምጠዋል። ጃራ ብሩ የተባሉ የፌስቡክ ተከታታይ እዚህ ሀገር የሰልፍ ፋሽን አልፏል። አሁን የሚጠራው ሰልፍ የሚጠቅም አይደለም። ችግር ቢኖር እንኳ ቁጭ ብሎ መወያየቱ ይጠቅማል። የውሸት ሰልፍ አትጥሩ። ትርፉ ጩኸት ነው፣ ሆያ ሆዬ ብቻ ነው ብለዋል። የእምዬ ተዋሕዶ ከኢትዮጵያ አልፎ ከአድማስ አድማስ ይመለከተኛል የሚል እልፍ አላፍ ተቆርቋሪ ያላትን የሚጻረር ጽንፈኛ ከራሱ ጋር የተጣላ ጋኔል ነውና እግዚአብሔር ይገጽሰው ሲሉ አስተያየታቸውን የወረወሩት ደግሞ እስኪያልፍ ያለፋል የተባሉ የፌስቡክ ተከታታይ ናቸው። ሳባፍ አማርዲን ቡንጃ የተባሉ ደግሞ ሰላማዊ ሰልፉ የኦሮሚያን ቤተ ክህነት መቃወም ካልሆነ ታዲያ ለመደገፍ ነው? በአሁኑ ወቅት ሰላማዊ ሰልፍ ያስፈለገው ሲሉ ጠይቀዋል። እኔ ይሄ የሃይማኖት ጉዳይ በጣም እያሳሰበኝ ነው ሲሉ አስተያየታቸውን የጀመሩት አብርሃም ይስሐቅ ናቸው። ሃይማኖትን ለፖለቲካ ጉዳይ ማስፈጸሚያ ማድረግ ብዙ ችግር የሚያመጣ ነው። ምናልባት እንዲህ የሚያስቡ ሰዎች ሊፈጠር የሚችለው ነገር ምንም ግድ ያልሰጣቸውና የማያስጨንቃቸው ናቸው። ሁምሳ ጌላና በበኩላቸው ይህች ቤተክርስቲያን መቼ ነው ከፖለቲካ ፍች የምትፈጽመው? ከሚኒሊክ እስከ ኃይለ ስላሴ። ከመንግስት ጋር ጋብቻ መስርታ ከመንግስት ጋር ሆና ሕዝባችንን ስትጨቁን ቆየች። እንዲህ ስል እምነቱ ችግር አለበት ማለት ሳይሆን፣ በቤተ ክርስቲያን ውስጥ የተሸሸጉ ፖለቲከኞች ቤተ ክርስቲያኒቱን ምሽጋቸው አድርገው የፖለቲካ ፍላጎታቸውን ሲያከናውኑ ቆዩ። ዛሬ ያን ለመመለስ ቀን ተሌት እየሰሩ ነው፤ ላይሳካላቸው ብለዋል። አድማጮች፣ የዛሬው የማኅበራዊ መገናኛ ዘዴዎች ጥንቅር እስከዚሁ ነበር። አዜብ ታደሰ ነኝ። ጤና ይስጥልኝ።